የዲደብልዩ ዜና አመሰግናለሁ። ልደት ጤና የስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እንሆ። በኢትዮጵያ ራዲዮና ቴሌቪዥን እንዲሁም በዶቸ ቨለ ለረዥም ዓመታት ያገለግለው ጋዜጠኛ ዜናነህ መኮንን ከዚህ ዓለም በሞት ተለየም። ጋዜጠኛ ዜና ነህ ለረዥም ጊዜያት ባደረበት ሕመም ሕክምናውን ሲከታተል ከነበረበት እስራኤል ቴል አቪቭ ዛሬ ጠዋት ማረፉን ዶቸ ቨለ ከልጁ ቢታንያ ዜና ነህ ተረድቷል። በቻድ እስላማዊ ጂሃዲስቶች በርካታ የመንግስት ወታደሮች መግደላቸውን የሀገሪቱ ባለስልጣናት አስታወቁም። በቻድ ሐይቅ አቅራቢያ ከእስላማዊ ጂሃዲስቶች ጋር በተደረገ ውጊያ በርካታ የመንግስት ወታደሮች ሲገደሉ ከቅርብ ጊዜ ወዲህ የመጀመሪያው ነው። የእስራኤል ጦር በሊባኖስና በጋዛ ሰርጥ ቤይሩት በፈጸመ የአየር ጥቃቶች ከ ከአርባ በላይ ሰዎች ተገደሉ። ጦሩ በሁለቱ ጥቃቶች ከተገደሉት ውስጥ አብዛኛዎቹ ሕፃናትን ጨምሮ ሰላማዊ ሰዎች ናቸው ተብሏል። ዩክሬን ጦርነቱ ከተጀመረ ወዲህ በአንድ ክብረ ወሰን የሆነ የሩሲያ የድሮን ማዕበል ማስተናገዷን አስታወቀች። 145 የሩሲያ ድሮኖች ድንበር አቋርጦ መግባታቸውን ይፋ ያደረገችው ኪየቭ ከዚህ ውስጥ 62ቱን መትታ መጣሏን ገልጻለች። የተባበሩት መንግስታት ድርጅት የአቶሚክ ተቆጣጣሪ ቡድን ዳይሬክተር ራፋኤል ግሮሲ ወደ ኢራን ሊጓዙ ነው። የፊታችን ረቡዕ ቴህራን እንደሚደርሱ የሚጠበቁት የተቆጣጣሪ ቡድኑ ኃላፊ ከኢራን ባለስልጣናት ጋር እንደሚነጋገሩ ይጠበቃል። ዜናውን በዝርዝር በኢትዮጵያ ራዲዮና ቴሌቪዥን፣ እንዲሁም ዶቼ ቬለ ለረዥም ዓመታት ያገለገለው አንጋፋው ጋዜጠኛ ዜናነህ መኮንን ከዚህ ዓለም በሞት ተለየም። ጋዜጠኛ ዜና ነህ ለረዥም ጊዜያት ባደረበት ህመም ሕክምናውን ሲከታተል ከነበረበት እስራኤል ቴል አቪቭ ዛሬ ጠዋት ማረፉን ዶች በለ ከልጁ ቢታንያ ዜና ነህ ተረድቷል። 68 ዓመቱ ነበር። አዘዞ ጎንደር የተወለደው ዜና ነህ ከ1970ዎቹ እስከ 80ዎቹ አጋማሽ ድረስ በኢትዮጵያ ራዲዮና ቴሌቪዥን ድርጅት በተለይ በዜና አንባቢነት አገልግሏል። በ1980ዎቹ አጋማሽ ወደ እስራኤል ያቀናው ዜናነህ በህመም ተዳክሞ ከስራው እስኪርቅ ድረስ በኢየሩሳሌም የዶቸቬለ ራዲዮ ዘጋቢ በመሆን አገልግሏል። ሰበር ዜና ይህንን ድምፅ ጨምሮ ይህ ዶቸቬለ ነው ከሚለው የዶቸቬለ የጣቢያው መለያ አንስቶ የተለያዩ ዝግጅቶች መክፈቻውም ያንጋፋው ጋዜጠኛ ድምፅ ነው። የዶይቼ ቬለ አድማጮች ዜና ነህን ከመካከለኛው ምስራቅ በእስራኤል አረብ ግጭትና ጦርነቶች ብሎም በቀጠናው በሚነሱ ፖለቲካዊ ዘገባዎቹ ያውቁታል። የዜና ነህ መኮንን የቀብር ስነስርዓት ቴላቪቭ ውስጥ በሚገኝ ያኮም መካነ መቃብር እንደሚፈጸም ልጁ ቢታንያ ዜና ነህ ገልጻለች። ዜናነህ ነህ ባለትዳርና የሶስት ሴቶች ልጆች አባት ነበር። በቻድ እስላማዊ ጂሃዲስቶች በርካታ መንግስት ወታደሮች መግደላቸውን የሀገሪቱ ባለስልጣናት አስታወቁም። በቻድ ሐይቅ አቅራቢያ ከእስላማዊ ጂሃዲስቶች ጋር በተደረገ ውጊያ በርካታ መንግስት ወታደሮች ሲገደሉ ከቅርቡ ጊዜ ወዲህ ይህ የመጀመሪያው ነው። በርካታ የማህበራዊ መገናኛ ገጾች የሞቱና የቆሰሉ ወታደሮችን ዝርዝር ይፋ ማድረጋቸውን የፈረንሳይ ዜና አገልግሎት ዘግቧል። የአገሪቱ ፕሬዚዳንት መሐማት ኢድሪስ ዴቢ ኤትኖ በዚህ ግጭት ሀገራቸውን ሲከላከሉ ለሞቱት ሰማታት ቤተሰቦች ልባዊ ሐዘኔን አቀርብ ባለው ለቆሰሉትም ፈጣን ማገገም እመኛለሁ ሲሉም በፌስቡክ ገጻቸው አጋርተዋል። ነገር ግን በውጊያው ምን ያህል ወታደሮች እንደተገደሉና ሌሎች ዝርዝር ጉዳዮችን በተመለከተ ያሉት ነገር የለም። ባለፈው የጥቅምት ወር መጀመሪያ የቻድ ወታደሮች ከቦኮ ሀራም ታጣቂዎች ጋር በተመሳሳይ ውጊያ ገጥመው አርባ ወታደሮች መገደላቸው ይታወሳል። የእስራኤል ጦር በሊባኖስና በጋዛ ሰርጥ በፈጸመ የአየር ጥቃቶች ከ40 በላይ ሰዎች ተገደሉም። ጦሩ በሁለቱ ጥቃቶች ከተገደሉት ውስጥ አብዛኞቹ ህጻናትን ጨምሮ ሰላማዊ ሰዎች ናቸው ተብሏል። ጦሩ በሰሜናዊ ቤይሩት የሺያ እስላሞች እስልምና እምነት ተከታዮች በሚበዙባት አልማት ከተማ ዛሬ ባደረሰው ጥቃት ሶስት ህጻናትን ጨምሮ ሀያ ሰው ሲገደሉ ሌሎች ስድስት ሰዎች መቁሰላቸውን የሊባኖስ የጤና ሚኒስቴር አስታውቋል። ከቤይሩት ደቡባዊ ክፍል በተፈጸመ ሌላ ጥቃት ከሄዝቦላ ጋር ግንኙነት አላቸው የተባሉ ሶስት የህይወት አድን ሰራተኞች መገደላቸውን የሀገሪቱን የጤና ሚኒስቴር ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። የኢስራኤል ጦር በተመሳሳይ ቀን በሰሜናዊ የጋዛ ሰርጥ በፈጸመው የአየር ጥቃት 17 ሰዎች መገደላቸውን የሆስፒታል ምንጮችን ጠቅሶ አሶሽየትድ ፕረስ ዘግቧል። በጥቃቱ ከተገደሉት ውስጥ ዘጠኙ ሴቶች መሆናቸውን በሰርጡ የአልሃይል ሆስፒታል ሜዲካል ዳይሬክተር ፋዴል ነኢም ተናግረዋል። ኢስራኤል ጦር ጥቃቱን የፈጸመበት የጃባሊያ የስደተኞች መጠለያ ጣቢያ አብዛኞቹ ከገጠራማ አካባቢ የመጡ ስደተኞች ተጠለለውበት የነበረ ነው ተብሏል። ይህ ዶቸ ቨለ ነው። ዩክሬን ጦርነቱ ከተጀመረ ወዲህ በአንድ ክብረ ውሰን የሆነ የሩሲያ የድሮን ማዕበል ማስተናገዷን አስታወቀች። 145 የሩሲያ ድሮኖች ድንበር አቋርጠው መግባታቸውን ይፋ ያደረገችው ኪየቭ ከዚህ ውስጥ 62ቱን መታመጣሏን ገልጻለች። ሩሲያ በአይነቱ ለመጀመሪያ ጊዜ በገፍ ባሰማራችው የትናንት ምሽቱ የድሮን ጥቃት በጥቁር ባህር ዳር በምትገኘው የኦዴሳ ወደብ ላይ የከፋ ጥቃት ማድረሱን የጀርመን ዜና አገልግሎት ዘግቧል። በጥቃቱ በሰዎች ላይ ጉዳት መድረሱ ከመገለጹ ባለፈ የሞተ ሰው ስለመኖሩ ግን የተባለ ነገር የለም። በተመሳሳይ የዩክሬን ጦር በሩሲያ በርካታ ድሮኖች ማሰማራቱን የሩሲያ የመከላከያ ሚኒስቴር አስታውቋል። ዩክሬን ሰባ ድሮኖች አሰማርታ እንደነበር የጠቀሰው የሩሲያ የመከላከያ ሚኒስቴር በሞስኮ ዙሪያ 34 የድሮን ጥቃቶች መቃጣታቸውንና በአንድ ሰው ላይ ጉዳት መድረሱን አስታውቋል። ዩክሬን ዛሬ ንጋት በሩሲያ የከፈተችውን መጠነ ሰፊ የድሮን ጥቃት ተከትሎ የሞስኮ አውሮፕላን ማረፊያ ለሰዓታት በረራ አቋርጦ እንደነበር ዘገባው አመልክቷል። የተባበሩት መንግስታት ድርጅት የአቶሚክ ተቆጣጣሪ ቡድን ዳይሬክተር ራፋኤል ግሮሲ ወደ ኢራን ሊጓዙ ነው። የፊታችን ረቡዕ ቴሄራን እንደሚደርሱ የሚጠበቁት የተቆጣጣሪ ቡድኑ ኃላፊ ከኢራን ባለስልጣናት ጋር እንደሚነጋገሩ ይጠበቃል። ዓለም በትኩረት ሲጠብቀው የነበረውን የአሜሪካ ምርጫ ዶናልድ ትራምፕ ካሸነፉ በኋላም ወደ ቴሄራን ሲጓዙ የመጀመሪያቸው የሆነው ባለስልጣኑም ጉዟቸው ከኢራን ባለስልጣናት ከቀረበላቸው ግብዣ በኋላ የመጣ መሆኑን የፈረንሳይ ዜና አገልግሎት ዘግበዋል። ግሮሲ ለመጨረሻ ጊዜ ኢራንን የጎበኙት ባለፈው ዓመት የግንቦት ወር ሲሆን በኢራን የኒውክሌር መርሃ ግብር ላይ ትብብርን ለማጠናከር የተጨባጭ እርምጃዎች መወሰድ እንዳለበት አመልክተው ነበር። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከኒውክሌር ስምምነት ሲያገሉ፣ በኢራን ላይ መጠነሰፊ ማዕቀቦችን በመጣል ብርቱ ኢኮኖሚያዊ ጉዳት ማድረሳቸው ይነገራል። በአውሮጳ ሕብረት አሸማጋይነት ዋሽንግተንን ወደ መድረኩ ለመመለስ እና ቴሄራን በድጋሚ የስምምነቱን ውል እንድታከብር ለማድረግ የተደረገው ጥረትም አልተሳካም። ባለፈው ዓመት የሐምሌ ወር ስልጣን የተረከቡት የኢራን ፕሬዚዳንት ማሱድ ፔዜክሽያን ወደ ስምምነቱ መመለስ እንደሚፈልጉ ገልጸው የሀገራቸውን መገለል እንዲያበቃም ጠይቀዋል። የአሜሪካ ተመራጩ ፕሬዝዳንት ዶናልድ ትራምፕ ባለፈው ማክሰኞ ለጋዜጠኞች በሰጡት ቃለ ምልልስ በኢራን ላይ ጉዳት የማድረስ ፍላጎት ባይኖራቸውም ኢራን የኒውክለር የጦር መሳሪያ እንድትታጠቅ ግን እንደማይፈቅዱ አስታውቀዋል። ይህ ዶይቸ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ ሀፍታ ላስታውሳችሁ። በኢትዮጵያ ራዲዮና ቴሌቪዥን ድርጅት እንዲሁም ዶች ቨለ ለረዥም ዓመታት ያገለገለው አንጋፋው ጋዜጠኛ ዜናነህ መኮንን ከዚህ ዓለም በሞት ተለየም። በቻድ እስላማዊ ጂሃዲስቶች በርካታ የመንግስት ወታደሮች ገደሉም። የእስራኤል ጦር በሊባኖስና በጋዛ ሰርጥ በፈጸማቸው የአየር ጥቃቶች ከ40 በላይ ሰዎች ተገደሉ። ዩክሬን ጦርነቱ ከተጀመረ ወዲህ ክብረ ወሰን የሆነ የሩሲያ የድሮን ማዕበል አስተናገደች። ዜናው በዚሁ አበቃ። ጤና ይስጥልን።